ከኢኮኖሚው ዓለም ያለፈው ዓመት ከሰሐራ በረሃ በታች ለሚገኙ የአፍሪቃ አገራት ኢኮኖሚ ፈታኝ ሆኖ አልፏል። ድንገተኛ የመገበያ ገንዘብ ምጣኔ መዋዠቅ፣ የነዳጅ ዘይትና ኮፐርን የመሳሰሉ ሸቀጦች ዋጋ ማሽቆልቆልና እንደ ቻይናና አውሮጳን ከመሰሉ ደንበኞች የግዢ ፍላጎት መቀነስ በቀጠናው ኢኮኖሚ ላይ ከፍተኛ ጫና አሳድሯል። የቀጠናው ኢኮኖሚ በጎርጎሮሳዊው 2015 ዓ.ም ከአምስት በመቶ በላይ እድገት ያስመዘግባል የሚለው ቅድመ ትንበያም አልያዘም። የኢኮኖሚ እድገቱ በ4.5 በመቶ ብቻ ነበር። የኢኮኖሚው ዘገምተኝነት ግን 2015ን ተሻግሮ በ2016ም የከፋ እንደሚሆን የዓለም የገንዘብ ድርጅት ይፋ ያደረገው ዘገባ ይጠቁማል። በጎርጎሮሳዊው 2016 ዓመተ ምህረት ከሰሃራ በረሃ በታች የሚገኙ የአፍሪቃ ሀገራት ኢኮኖሚ የሚያድገው በ3 በመቶ ብቻ ነው ተብሏል። ለአመታት ለአህጉሪቱ የኢኮኖሚ እድገት ተጠቃሽ የነበሩት አገሮች የዓለም አቀፉ የኢኮኖሚ አፈጻጸም ያሳደረባቸውን ጫና መቋቋም ተስኗቸዋል። ከጎርጎሮሳዊው 2014 ዓም ጀምሮ በቀጥታም ይሁን በተዘዋዋሪ የአፍሪቃ ሀገሮች ላይ ተጽዕኖ ያሳደሩ በርካታ ለውጦች ተከስተዋል። ከሰኔ 2014 ዓም ጀምሮ የነዳጅ ዘይት ዋጋ በ50 በመቶ አሽቆልቁሏል። በመጪዎቹ ዓመታት የነዳጅ ዘይት ዋጋ ማንሰራራት ሊያሳይ እንደሚችል ቢታመንም በቀደሙት ዓመታት የዋጋ ተመላይ ግን ሊደርስ አይችልም። ይህ ለስምንቱ የአፍሪቃ የነዳጅ ዘይት ላኪ አገራት ኢኮኖሚ መርዶ ነው። አንድ አራተኛ አፍሪካውያን የሚኖሩባቸውና ከአህጉሪቱ ኢኮኖሚ የግማሽ ያክሉ ዓመታዊ ምርት ባለቤት የሆኑት አገሮች በውጭ ምንዛሪ ክምችታቸው ይሁን በገቢያቸው ላይ ከፍተኛ ጫና ተፈጥሮባቸዋል። ከእነዚህ ሀገራት መካከል ናይጄሪያ፣ አንጎላ እና ካሜሩን ይጠቀሳሉ። አቶ ጌታቸው ትክለማርያም የኢኮኖሚ ተንታኝ ናቸው። የእነዚህን ሀገራት ኢኮኖሚ የጎዳው የሚባለው ከዓለም አቀፍ ፍላጎት ጋር ይዞ የመጣ የነዳጅ ዋጋ መቀነስ እና በአጠቃላይ ኤክስፖርት የሚደረጉ የማዕድንና ተመሳሳይ የተፈጥሮ ሀብት ውጤቶች ዋጋ መቀነስ እና አብዛኞቹ የሰብሳሃራን አፍሪካን አገራቶች የነዳጅ ኤክስፖርተር ወይንም ደግሞ የተፈጥሮ ሀብትን ኤክስፖርት የሚያደርጉ ናቸው። ከዛ በመለስ ያሉ የተወሰኑ የሚባሉ እንደ ኢትዮጵያ ያሉ ሀገራቶች የመጀመሪያ ደረጃ የግብርና ውጤቶችን ኤክስፖርት የሚያደርጉት ያ ማለት ደግሞ እንግዲህ ባለ የዓለም አቀፍ ፍላጎት ተቀዛቀትና የነዳጅ ፍላጎትም መቀዛቀዝን ተከትሎ በአጠቃላይ ለመጀመሪያ ደረጃ የግብርናም ሆነ የተፈጥሮ ሀብት ውጤቶች ያለው ፍላጎት እየተቀዛቀዘ ስለመጣ ገቢያቸው እየቀነሰ ነው። ከኤክስፖርት የሚያገኙት ገቢ እየቀነሰ በመጣ ቁጥር ደግሞ ኢኮኖሚያቸው መመጣ ተጎዳቱ አይቀር። ስለዚህ እንግዲህ በዋነኝነት በአለም አቀፍ ደር ያለው የኢኮኖሚ አለመረጋጋትና አለማገገም የነዳጅና የተፈጥሮ ሀብት ዋጋ መቀዛቀዝ ጋር ተያይዞ የመጣ ነው። ከሰሐራ በታች የሚገኙ የአፍሪቃ ሀገራት ለአለም ገበያ የሚያቀርቧቸው የተፈጥሮ ጋዝ በአርባ አንድ በመቶ የአይረን ድፍድፍ በአርባ አራት በመቶ የድንጋይ ከሰል በሀያ ሁለት በመቶ ጥጥ ሀያ አንድ በመቶ ኮፐር በሰባት በመቶ እንዲሁም ፕላቲኒየም በ22 በመቶ ዋጋቸው ቀንሷል። በዓለም አቀፍ ገበያ በተፈጠረው የፍላጎት መቀነስ የተጎዱ የአፍሪካ አገሮች የውጭ ምንዛሪ ክምችታቸውን ለመታደግ የምንዛሪ ለውጥ ለማድረግም ተገደዋል። ለውጡ ግን የአገራቱን ኢኮኖሚ ለመታደግ በቂ አይመስልም። እንደ ወርቅና መዳብ የመሰሉ የተፈጥሮ ሀብቶችን ለዓለም ገበያ በማቅረብ ኢኮኖሚያቸውን የሚደጉሙት ጋና፣ ደቡብ አፍሪካ እና ዛምቢያን የመሳሰሉ አገሮች እድገታቸው ክፉኛ ተጎድቷል። አሁንም አቶ ጌታቸው ተክለማርያም ማርያም። ድረስ ይዘልቃል ተብሎ በሚገመተው ዓለም አቀፍ የኢኮኖሚ መቀዛቀዝ የሚጎዱ ሀገራቶች በዋነኝነት የተፈጥሮ ሀብትን ኤክስፖርት የሚያደርጉ ሀገራቶች፣ የነዳጅ ኤክስፖርት የሚያደርጉ ሀገራት በዋነኝነት በጣም ተጎጂዎች ናቸው። ትልልቆቹ እነ ናይጄሪያን ጨምሮ እነ አንጎላ፣ ማዕድን ሀብት ላይ መሰረት ያደረገ ኢኮኖሚ ያላቸው የመካከለኛውም ሆነ የምስራቅ አፍሪካ ሀገራቶች በዚህ የኢኮኖሚ መቀዛቀዝ ተጎጂ ናቸው። አንዳንዶቹ እንደውም ወደ ዓለም አቀፍ የገንዘብ ተቋም የልመናጃቸውንም መስደድ ጀምረዋል። በአመቱ እንሰረዋለን ብለው መንግስታቶቹ ያቀዱት የበጀት እቅድ ነበራቸው። ግን የተጠበቀው ነገር ሳይሆን ቀረና የሚያገኙት ገቢ በዋነኝነት ከነዚህ የተፈጥሮ ሀብቶች ያጭ እናገኘዋለን ብለው ግምት ውስጥ አስገብተውት የነበሩት ገቢ ባለመገኘቱ የተነሳ በጀት ኢምባለንሳቸው በጣም እየጨመረ ነው። ኔጌቲቭ ውስጥ የገባባቸው ሀገራት ኦልሞስት ኢንቨስትመንት የሌላቸው የሰራተኛ ደሞዝና መስ የመንግስትን እንቅስቃሴ ማስኬጃ ገንዘብ ያጠራቸው ተፈጥሮ ሀብት ላይ ጥገኛ የሆኑ ሀገራቶች አሉ እና አሁን ካለው የኢኮኖሚ ሁኔታ እየተጎዱ ያሉት ኢኮኖሚያቸውን በተፈጥሮ ሀብት ላይ ብቻ መሰረት አድርገው የመሰረቱ ሀገራት ናቸው። ከሰሃራ በረሃ በታች ከሚገኙ የአፍሪቃ ሀገሮች መካከል ሰላሳ ሰባቱ የነዳጅ ዘይት ገዢ ናቸው። እነዚህ ሀገራት በዓለም የነዳጅ ዘይት ዋጋ ማሽቆልቆል ተጠቃሚ መሆናቸውን የዓለም የገንዘብ ተቋም ያወጣው ዘገባ ያትታል። እነዚህ ሀገራት በዓለም የነዳጅ ዘይት ዋጋ ማሽቆልቆል ተጠቃሚ መሆናቸውን የዓለም የገንዘብ ተቋም ያወጣው ዘገባ ያትታል። እነዚህ ሀገራት ለነዳጅ ዘይት የሚያወጡት ወጪ ከዓለም ገበያ ከሚሸምቱት ሸቀጥ የ20 በመቶ ከዓመታዊ የምርት መጠናቸው ደግሞ የሰባት በመቶ ድርሻ አለው። የነዳጅ ዘይት ዋጋ ከ50 በመቶ በላይ መቀነሱ የቁጠባ መጠናቸው አመርቂ ላልሆነባቸው አገራት ከፍተኛ የውጭ ምንዛሪ መጠን ታድጎላቸዋል። ይሁንና ሁሉም የነዳጅ ዘይት ሸማቾች ተመሳሳይ የእድገት ምጣኔ አልነበራቸውም፣ አይኖራቸውምም። አይቮሪኮስት፣ ኬንያ እና ሴኔጋል ከነዳጅ ዘይት ዋጋ መቀነስ ተጠቃሚ የሆኑ አገሮች ናቸው። አገራቱ የመሠረተ ልማቶችን በማስፋፋት ላይ በማተኮራቸውና የአገር ውስጥ ፍላጎትን በማሳደጋቸው በጎረጎሮሳዊ 2015 ዓ.ም ኢኮኖሚያቸውን በአምስት በመቶ ማሳደግ መቻላቸውን የዓለም የገንዘብ ተቋም ዘገባ ይጠቁማል። ኢትዮጵያም እና እንደ ኬንያ አይነት የነዳጅ ምርቶችን ለኢኮኖሚያቸው ማስገባት ከመንግስት ወጪ የአንበሳውን ድርሻ የሚወስድባቸው ሀገራቶች አሁን ካለው ጠቅላላ ኢኮኖሚ እንቅስቃሴ መጠቀማቸው አልቀረም። እንግዲህ አሁን ተጠቅመዋል ስንል ለነገሩ በአንጻራዊነት ነው የምንገልጽ። በአንድ በኩል እነዚሁ ሀገራት ወደ ውጭ ሀገራት የሚልኳቸው የመጀመሪያ ደረጃ የግብርና ውጤቶች ፍላጎት ቀንሷል። ስለዚህ ከኤክስፖርት እናገኘዋለን ብለው የሚያስቡትን ገቢ ማግኘት አይችሉም። በተቃራኒው ደግሞ የሚያስገቡት የነዳጅ ምርት ዋጋው ቀንሷል። ስለዚህ ለሚያስገቡት ምርት ይከፍሉት የነበረው ወጪ በጣም ቀንሶላል። በአንጻራዊነት ሲታይ በነዳጅ ላይ የመጣው የዋጋ ቅናሽ በሌሎቹ እነዚህ ሀገራቶች ኤክስፖርትን በሚያደርጓቸው ኮማዲቲዎች ላይ ከመጣው ቅናሽ አንጻር ሲታይ ስለሚበልጥ መጨረሻው ወይንም ደግሞ የመጨረሻው ውጤት ለነዚህ ሀገራቶች የምንድ ወጪ መቀነስ፣ የተሻሻለ የበጀት አቅም መኖር ያ ማለት ደግሞ እስከዛሬ ዳጅ ሊገዙበት እቅድ አርገውት የነበሩትን ገንዘብ ወደ ሌላ የልማት እንቅስቃሴዎቻቸው ሊያዞሩ የሚችሉበት እድል ተፈጥሯል። ከዛ ውጭ ማሰብ ያለብን በኬንያና ሴኔጋል እንደዚሁም ሌሎችም ኢኮኖሚያቸውን የተፈጥሮ ሀብቶች ላይ መሰረት ያላደረጉ ሀገራቶች በዋነኝነት ገቢዎቻቸውን የሚያገኙት ቱሪዝምን ከመሳሰሉ ዘርፎች ነው። በደቡባዊና ምስራቃዊ አፍሪቃ የተከሰተው ድርቅ በቀጠናው አገራት ኢኮኖሚ ላይም ከፍተኛ ጫና አሳርፏል። የዓለም የገንዘብ ተቋም ዘገባ በድርቁ ምክንያት የዕለት ምግብ ፈላጊ ዜጎቻቸውን ለመመገብ የሚታገሉት ኢትዮጵያ፣ ማላዊና ዚምባብዌ የኢኮኖሚ እድገት በጎርጎሮሳዊ 2015 ዓ ም ዘገምተኛ እንደነበር ጠቁሟል። ከ10.2 ሚሊዮን በላይ ዜጎቿን ለመመገብ የምትታትረው ኢትዮጵያ የኢኮኖሚ እድገቷ ቀድሞ ከተተነበየው በታች እድገት ማስመዝገቡን የዓለም ገንዘብ ተቋም ዘገባ አትቷል። አሁን በአገሪቱ የተከሰተው ድርቅ የኢትዮጵያ መንግስት ያለውን የውጭ ምንዛሪ አስቸኳይ የምግብ እርዳታ ለመሸመት አስገድዶታል። የድርቁ በኢኮኖሚ እድገቱ ላይ የሚያሳድረውን ተጽዕኖ ለመገመት በጣም ገና ነው ሁ ሊባል የሚችለው ለምን ሲባል ደግሞ አሁን በአጠቃላይ ከድርቁ ጋር ተያይዞ የሚደረጉ የምላሽ መስጠት እንቅስቃሴዎች ገና እየተካሄዱ ናቸው። ሀብት ማንቀሳቀስ ወይም ደግሞ ሀብት የማፈላለግና እንቅስቃሴዎችም ገና እየተካሄዱ ያሉበት ሁኔታ ነው ያለው። ስለዚህ ይህን ያክል ነው በኢኮኖሚ ላይ የሚያሳድረው ነው ተብሎ ነገር የሚችል አይሆንም ግን ደግሞ ከአስር ሚሊዮን ህዝብ በላይ በተጽዕኖ ስር ወይም ደግሞ አየር ንብረት ለውጥ ምክንያት የመጣ የድርቅ ሁኔታ ከአርባ ፐርሰንት በላይ የኢኮኖሚ መዋቅሩ በግብርና ላይ የተደ ኢኮኖሚ አያጠቃውም ወይንም ደግሞ ምንም አይነት ተጽዕኖ አያሳድርም ብሎ ማለት አይቻልም። እስከ ዛሬ ላለፉት አስራ ሁለትና አስራ ሶስት አመታቶች በተመዘገበው ኢኮኖሚ የተገነባውን ተጋላጭነትን የመቀነስ አቅም የሚፈታተን ነው የሚሆነው እንግዲህ እሱ አቅም እስከ ዛሬ በዘገበው እድገት የተገነባው አቅም በላይ የሚሆነው ነው። በወቅታዊ የኢኮኖሚ ሁኔታው ላይ ተጽዕኖ የሚያሳድር እና የኢትዮጵያ ኢኮኖሚ መዋቅራዊ አደረጃጀቱ አሁን ባለው ሁኔታ በአገልግሎት ዘርፍ የሚመራ ከዛ ደግሞ ግብርና ወሳኝ የሆነውን ሚና የሚጫወት ኢንዱስትሪ ደግሞ እየጨመረ የመጣ አስተዋጽኦ ያለበት ኢኮኖሚ ነው። ምንም እንኳን መዋቅራዊ አደረጃጀቱ እንደዚህ ቢሆንም ግን ቅሉ በአገልግሎትም ዘርፍ ሆነ በኢንዱስትሪ ዘርፍ የሚታየው እድገት ግብርና ዘርፍ የሚታየው እድገት ተጽዕኖ የሚያርፍበት ነው። ስለዚህ በጥሩ እያደገ ያለ የግብርና ኢኮኖሚ ከኖረ ወይንም በዓመቱ የምርት መጠኑ እንደሚጠበቀው ከሆነ፣ የዝናብ ስርጭቱ ጥሩ ከሆነ፣ አቅርቦት ወይንም ደግሞ የግብዓት አቅርቦቱ ጥሩ ከሆነ የአገልግሎት ዘርፉ ላይ የራሱ የሆነ አስተዋጽኦ ይኖረዋል። የኢንዱስትሪው ዘርፍም ላይ አስተዋጽኦ ይኖረዋል። በተቃራኒው ደግሞ አሁን እንዳለው የግብርና ዘርፉን እድገቱን የሚገድቡ ወደ ኋላ የሚጎትቱ ጫናዎች በሚመጡበት ሰዓት የግብርና ዘርፉ ሲዳከም የአገልግሎት ዘርፉ ላይ የራሱ ተጽዕኖ ይኖረዋል። የኢንዱስትሪ ዘርፉም ላይ የራሱ ተጽዕኖ ይኖረዋል። ስለዚህ በአመቱ የተጠበቀውን ያክል የእድገት ይኖራል ብሎ መገመት አያስችልም። ከሰሐራ በረሃ በታች የሚገኙ ሀገራት በተለይም ነዳጅ ዘይትና የተፈጥሮ ሀብቶችን ወደ ውጭ በመላክ ጥገኛ የሆኑት ናይጄሪያና እና አንጎላን መሰል ሀገሮች ከእንዲህ አይነት ፈታኝ ሁኔታዎች ለማምለጥ ፖሊሲዎቻቸውን እንዲፈትሹ የዓለም የገንዘብ ተቋም አሳስቧል። የተቋሙ ምክር ግን ለአፍሪቃውያኑ አዲስ አይደለም። ራሳቸውን የተፈጥሮ ሀብት ላይ ጥገኛ ያደረጉትን ሀገራቶች በተመለከተ ለረጅም ጊዜ ኢኮኖሚያቸውን አሁን ካለበት አንድ መስመር የተከተለ ተፈጥሮ ሀብት ላይ መሰረት ያደረገ ኢኮኖሚ ማላቀቅ አለባችሁ። ከዛ ውጭ ደግሞ ከተፈጥሮ ሀብት የምታገኙትን ሀብት በመሰረቱ ሌሎች የእድገት አላባዎችን በመፍጠር ረገድ ልታውሉት ይገባል። በዋነኝነት ደግሞ በትምህርት በጤና ዘርፍ ላይ በመሰረተ ልማት ግንባታ ላይ አውላችሁት ሌሎቹን የኢኮኖሚ ዘርፎች ሊደግፍ የሚችልበት ሁኔታ መፈጠር አለበት እንጂ እናንተ እየተከተላችሁት ባለው ወይንም ደግሞ የተፈጥሮ ሀብትን መሰረት ባደረገው የኢኮኖሚ ፖሊሲ ብቻ እንደዚህ አይነት አስቸጋሪ ጊዜዎችን ማለፍ አይቻልም፣ እያለ ለረጅም ዓመታት ሲወተውት ነበረ። እሱ ተግባራዊ ሆኗል። በተወሰኑ ሀገራቶች ላይ ተግባራዊ ሆኖ ይተገበር አይተናል። በአብዛኛው ግን እሱ ነገር የለም። ከዚህ ቀደምም የአፍሪቃ ሀገራት በቻይናና ህንድን ከመሳሰሉ አገራት ጋር ብቻ የተወሰነውን የግብይት ስርዓታቸውን እንዲፈትሹ ከነዳጅ ዘይትና የተፈጥሮ ሀብት ሽያጭ በሚያገኙት ገቢ መሰረተ ልማቶቻቸውን እንዲያስፋፉና አማራጭ እንዲያዘጋጁ ምክር ሲለግስ ቆይቷል። አቶ ጌታቸው የአፍሪቃ ሀገራት ከአለም ባንክ የሚቀርቡ የፖሊሲ ማሻሻያ ሀሳቦችን ተግባራዊ ለማድረግ ከፖለቲካ ቁርጠኝነት ያለፈ ጥረት እንደሚያሻቸው ይናገራሉ። በተፈጥሮ ሀብት ላይ የተመሰረተ ኢኮኖሚን ከተፈጥሮ ሀብት ኢኮኖሚ ያላቆ ሌሎች የኢኮኖሚ ላይ ጥገኛ እንዲሆን ለማድረግ ቀላል ስራ አይደለም። የሚጠይቀው ከፖለቲካ ቁርጠኝነት በዘለለ የሚፈልጋቸው መሰረታዊ የሆኑ የኢኮኖሚ መዋቅራዊ ለውጦች አሉ። ለምሳሌ ወደ ኢንዱስትሪ ዘርፍ ለማዞር ቢፈለግ ይህንን ነገር መሰረታዊ የኢንዱስትሪ መሰረተ ልማቶችን መገንባት፣ ሰዎችን ማሰልጠን፣ ባለሀብቶችን መሳብ፣ የመሳሰሉ ነገሮችን ማከናወን ይጠይቃል። ይሄ ደግሞ በቀላሉ የሚከናወን ነገር አይደለም። የራሱ የሆነ ውጣ ውረዶችም አሉት። አድማጮች፣ የዛሬው የ ከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።